ብሂል ህልው እግዚአብሔር ምህረኒ እግዚኦ ፍኖተ ጽድቅከ ወእህስሳ በኩሉ ጊዜ አለብ ወኒ ወእህስ ስገከ ወእቀቦ በኩሉ ጊዜ ምር ሃኒ ፍኖተ ትዛዝከ ፍኖተ ስመኪያሃ ፈቀድኩ ሚጥ ልብየ ውስተስምከ ወአኮ ውስተትግልት ሚጦላ አይንቲየ ከመእይርአያ ከንቶ ወአህወኒ በፍኖትከ akam lagarurka zana rauka wasta na a ita ta tsalata za ta zanko masannai kuna neka na ho ta za zaka wani ba tsarki